ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ፣ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት ጉዳዮች መካከል ስምንት ዓመት ድረሱ ላይ ያልተከፈላቸው ሰዎች አሉ። እነዚህ ልጆች በብዙ ቤት ተቆለፈውባቸው ተቆለፈባቸው ወደ ውጭ ወጥቶ ድምጻቸውን ማሰማት ባለመቻላቸው ነው። አቶ ሳሙኤል ተስፋይ ናቸው። በሊባኖስ የሚኖሩና ወደ ሀገራቸው መመለስ እየፈለጉ ያልተሳካላቸውን ኢትዮጵያን ጉዳይ በምሽቱ ያጋሩናል። ቪዲዮቹ ኢንተርቴይንመንት ላይ ነው ያተኩሩት። በጣም ብዙ ፎሎ ሲኖረኝ ኢንፍሉዌንሰርም ስለሆንኩኝ አሁን ሌሎች ቪዲዮችንም ማካፈት ጀምሬያለሁ። ቲክቶክ የተሰኘው የማህበራዊ አውታር በኢትዮጵያም ተጠቃሚዎቹ እየበረከቱ ነው። ከተጠቃሚዎቹ ከጥቂቱ ጋር አጭር ቆይታ አድርገናል። ሌሎች ጉዳዮችም ተካተዋል። ሀብታሙ ስዩም መሰናዶውን በመምራት ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። የደንገረመው ደግሞ አስከትላ አጫጭር የዓለም ዜናዎችን ታጋራናለች። አመሰግናለሁ ሀብታሙ። በድጋሚ እንደምናምሽታችኋል። አዲሱ የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ ሹመታቸው በሀገሪቱ ፓርላማ አባላት ሙሉ በሙሉ ጸደቀላቸው። አንድ መቶ አስራ አምስቱም የምክር ቤት አባላት ድምፅ በሰጡበት ሂደት ውስጥ የሀገሪቱ ፕሬዚዳንት መሐመድ አብዱላሂ መሐመድ ተገኝተዋል። ከአንድ ወር በፊት ወታደራዊ መፈንቀለ መንግስት በተካሄደባት በማሊ አዲስ የሽግግር ፕሬዝዳንት ስለተሰየሙ በሀገሪቱ ላይ የተጣለው ማዕቀብ ሊነሳላት ይገባል ሲሉ የክልሉ ሀገሮች ማህበር ኤኮዋስ ልኡክ አሳሰቡ። የምዕራብ አፍሪካ ሀገራቶች የኢኮኖሚ ማህበረሰብ የማሊ ልኡካን መሪው የቀድሞው የናይጄሪያ ፕሬዝዳንት ጉድላክ ጆናታን ትላንትና እረቡ ዕለት ማሊ ሲገቡ በሰጡት ቃል በመፈንቅለ መንግስት ስልጣን የጨበጠው ወታደራዊ ኮሚቴ የኢኮዋስ መሪዎች በጠየቁት መንገድ እየተንቀሳቀሰና ጥሩ ስራ እየሰራ ነው ሲሉ አሞግሰውታል። ባለፈው መጋቢት ወር በመኖሪያ ቤቷ እንዳለች በተደጋጋሚ ጥይት ተመትታ ሕይወቷ ባለፈው ብሪያና ቴለር ሞት የኬንታኪ ፖሊስ ተጠያቂ አለመሆኑን በመግለጽ የአቃቤ ሕግ ብቻ ክሱን የሚያቀርብበት ክስ ሰሚ ግራንድ ጁሪ ውሳኔ ላይ የተቆጡና እጅግ የተበሳጩ አሜሪካውያን በትላንትናው ምሽት በተለያዩ ከተሞች ተቃውሟቸውን ለማሰማት ወደ አደባባዮች ወጥተዋል። በተለይም በብሪያና ቴለር የመኖሪያ ከተማ በሆነችው ሉዊስቪል በተቀሰቀሰ የተቃውሞ አመፅ የተኩስ ድምፅ የተሰማ ሲሆን ሁለት ፖሊሶች መቁሰላቸውም ተዘግቧል። ጆንሰን ኤንድ ጆንሰን የተባለው ግዙፉ የዩናይትድ ስቴትስ የመድኃኒት ኩባንያ የቀመመውን በአንድ ጊዜ የሚሰጥ የኮቪድ-19 መከላከያ ክትባት የመጨረሻ ምዕራፍ በሰው ላይ ሙከራ የማድረግ ሂደቱን ጀምሯል። የኩባንያው የሳይንሳዊ ጉዳዮች ክፍል ዋና ባለስልጣን ስካት ስቶፍልስ ትናንትና ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ ውስጥ የሚገኙ 215 ስፍራዎች እንዲሁም በዓለም ዙሪያ ደቡብ አፍሪካ፣ አርጀንቲና እና ብራዚልን ጨምሮ በተለያዩ ሀገራቶች ክትባቱ በ60 ሺህ በጎ ፈቃደኞች ላይ እየተሞከረ መሆኑን አስታውቋል። ፕሬዚዳንት ዶናልድ ትራምፕ የጆንሰን ኤን ጆንሰን ክትባት ፍለጋ እርምጃ ያስደሰታቸው መሆኑን በትዊተር ገጻቸው ላይ አስፍረዋል። የሀገሪቱ የክትባት ማረጋገጫ ፈቃድ ሰጪ ባለስልጣን መስሪያ ቤት ኤፍዲኤ በአስቸኳይ መንቀሳቀስ አለበትም ሲሉ አሳስበዋል። ከአሁን ቀደም በሞዴርና አስትራዜንካና በፋይዘርና የጀርመኑ ባዮቴክ ኩባንያ ህብረት የመጨረሻ ዙር ሙከራ ላይ ከደረሱት ጋር የጆንሰን ኤን ጆንሰኑ ክትባት አራተኛ መሆኑ ነው። አድማጮች ከአለም ዙሪያ ያሰባሰብናቸው አጫጭር ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የጋቢና ቪኦኤ ፕሮግራሞች ጋር አብራችሁ ታመሹ ዘንድ ጋብዛለሁ። ኤደን ገረሞ ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ወደ ቀዳሚው ርዕሰ ጉዳይ እንሻገር። የህዝብ ተወካዮች ምክር ቤት ስድስተኛው አገራዊ ምርጫ በ2013 ዓ ም እንዲካሄድ ያስተላለፈው ውሳኔ በህገ ወጥ መንግስት እንዲተገበር የታቀደና ተቀባይ የሌለው ነው ሲል የትግራይ ክልላዊ መንግስት መቃወሙን በትናንት ነው ስርጭታችን አስደምጠናል። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ በበኩላቸው ኢትዮጵያ በፌዴሬሽን ምክር ቤት የስልጣን ዕድሜው የተራዘመለት ህጋዊ መንግስትና ህጋዊ ተቋማት ያሏት ታላቅ አገር ናት ብለዋል። በልህና በስሜታዊነት ተነሳስቶ ያልተገባ ነገር መናገር ተገቢ አይደለምም ብለዋል። ጽዮን ግርማ ናት ያናገረቻቸው። የትግራይ ክልል መንግስት ተቃውሞ ላይ ምላሽ እንዲሰጡ ነው የጠየቅናቸው። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ በፌዴሬሽን ምክር ቤት የስልጣን እድሜው የተራዘመለት ህጋዊ መንግስትና ህጋዊ ተቋማት ያሏት ታላቅ አገር ናት ኢትዮጵያ ብለዋል። እንግዲህ ሁላችንን እዚህ ሀገር ላይ ብሔራዊ ክልላዊ መንግስታትም ሆነ ከተማ አስተዳደሮች ሁሉም፣ ፌዴራል መንግስቱም የሚመራው ዜጎች ሁሉም የሚመሩት አሁን ባለው ስራ ላይ ባለው ህገ መንግስት ነው። ስለዚህ የመጀመሪያው ጉዳይ ሆን ህገ መንግስቱን ሁላችንም እንግዲህ ማክበር ይኖርብናል ነው አንዱ። ይሄ ነው ሁለተኛው ህገ መንግስቱ ያቋቋማቸው ተቋማት አሉ። ከእነዚህ ተቋማት መካከል አንዱ ምርጫ ቦርድ ነው፣ ብሔራዊ ምርጫ ቦርድ፣ ሁለተኛ ፌዴሬሽን ምክር ቤት ነው፣ ህገ መንግስት አጣሪ ጉባኤ ነው፣ የህዝብ ተወካዮች ምክር ቤት ነው። እነዚህ ተቋማት ለምንወስኑት ውሳኔ ሁላችንም፣ ሌሎች ተቋማትን በህገ መንግስቱ መሰረት ተገዢ መሆን ይኖርብናል ማለት ነው። ይሄ ማለት ህገ መንግስቱን ማክበር ማለት ነው። ህገ መንግስቱ እናከብራለን፣ በህገ መንግስቱ የተቋቋማ ተቋማት የሚያወጣቸውን ውሳኔዎች እናከብራለን ማለት ነው። ውሳኔዎቹ እንግዲህ ሁሉም ውሳኔዎች እኛ የምንፈልገው ወይ አንድ አካል የሚፈልገው ሌላው አካል የማይፈልገው ሊሆን ይችላል። ግን ውሳኔ ውሳኔ ነው። ውሳኔውን በህጋዊ መንገድ ቅሬታ ያለው አካል ሊያቀርብ ይችላል። በዛ መሰረት ህጉና ስርአቱን ተከትሎ ይሄዳል እንጂ ህገ መንግስትና ህገ መንግስት ያቋቋመው ተቋም የሚወስናቸው ውሳኔዎች ተቀባይነት አይኖራቸውም ብሎ ማለት ተገቢ ስለማይሆን ያን አክብረን ሁላችንም የምናደርገውን እንቅስቃሴ ፖለቲካዊ እንቅስቃሴ፣ ማህበራዊ እንቅስቃሴ፣ ኢኮኖሚያዊ እንቅስቃሴ በዛ ስር መሆን አለበት እና ይሄ ትልቅ ሀገር ነው፣ ትልቅ ታሪክም ሁሉም ህዝቦቻችን ዋጋ ከፍሎ መስዋዕትነት ከፍሎ ያቆዩትም ሀገር ነው። አሁን ይታየኝ በልህም፣ በተለያየ ስሜትም ወደዚህም ወደዛም መጓተት ሁላችንም ምንም ስለማይጠቅም ቆም ብለን ልዩነት በሚመስሉ ጉዳዮች ላይ እየመከሩ አብሮ ችግሮችን እየፈቱ መሄድ ይጠይቃል። ከመስከረም ሀያ አምስት በኋላ የሚሆን ሰላሳ በኋላ የሚሆን ምን መሆን እንዳለበት የተወሰነ ስለሆነ ማለት ነው ውሳኔ ሁላችንም የሚገዛን ስለሆነ መንግስትም ይቀጥላል፣ ስራውም ይቀጥላል ለማላት ነው አፈ ጉባኤው በወቅቱ አለም ስለ ኮቪድ-19 የነበረውን ጭንቀት አስታውሰው ኢትዮጵያም ኃላፊነት በተሞላበት መልኩ ያሳለፈችው ሕጋዊ ውሳኔ የቅርብ ጊዜ ታሪክ በመሆኑ ሁሉም ያስታውሰዋል ሊያስታውሰውም የሚገባ ነው ብለዋል። የፌዴሬሽን ምክር ቤት የሰጠውን ውሳኔም አስታውሰዋል። የፌዴሬሽን ምክር ቤት ውሳኔ የነበረው ሕዝብ ተወካዮች ምክር ቤት ከወሰነበት ቀን አንስቶ በዘጠኝ ወር ጊዜ እስከ አንድ ዓመት ባለው ጊዜ ውስጥ ምርጫ ተከናውኖ አዲስ መንግስት እስኪመሰረት ድረስ ያለው አስፈጻሚና ያለው ምክር ቤት ይቀጥላል ብሎ ነው የወሰነው። ስለዚህ ይህንን የፌዴሬሽን ምክር ቤት ውሳኔ ባለመቀበል የሚሰጥ አስተያየት ተቀባይነት የለውም ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። በመጣኔ ሀብታዊና ኢኮኖሚያዊ ውጥንቅጥ ውስጥ ባለችው ሊባኖስ ውስጥ በርካታ ኢትዮጵያን ስደተኞች ይኖራሉ። የኢትዮጵያ መንግስትና በጎ አድራጊ ተቋማት ስደተኞችን ወደ ሀገራቸው ለመመለስ ጥረት እያደረጉ ባለበት በአሁኑ ሰዓት አንዳንዶቹ ያለባቸው ችግር ግን ወደ ሀገራቸው የመመለስ ጉጉታቸው እንዳይሳካ ደንቃራ ሆኗል። ይህንም በተመለከተ ሀሳባቸውን የሰጡን በሊባኖስ ነዋሪ የሆኑት የመስታወት በጎ አድራጊ ማህበር ኃላፊ አቶ ሳሙኤል ተስፋዬ የሊባኖስን ወቅታዊ ሁኔታና በዚያ የሚኖሩ ኢትዮጵያውያንን ክራሞት በማስቃኘት ይጀምራሉ። በሊባኖስ ያሉ ኢትዮጵያውያን ያሉባቸውን ችግሮች ለመግለጽ የሞከርንባቸው ብዙ ሂደቶች ነበሩ። በእርግጥ ትኩሳቱ ምንም በርዶ ጩኸታችን ቀንሶም ቢገኝም ችግሩ ግን እየቀነሰ ሳይሆን እየጨመረ የሄደበት ሁኔታ ነው ያለው። እንግዲህ በተለያዩ አጋጣሚዎች የተወሰኑ ዜጎቻችን ከዚህ ሀገር ወደ ሀገራቸው የመመለስን አግኝተዋል። ነገር ግን አሁንም አሁንም ችግሩ በስፋት ቤቱ ውስጥ በሚሰሩ ዜጎቻችን ላይ እየደረሰ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ደግሞ በውጭ የሚኖሩት ያለ መኖሪያና ያለ ስራ ፍቃድ እየተንቀሳቀሱ ያሉ ዜጎቻችንም በተለያዩ ችግሮች ውስጥ ነው ያሉት። እንግዲህ ከዚህ ቀደም በቆንስላ ጽሕፈት ቤቱ አማካኝነት ምዝገባ ተካሂዶ የመጀመሪያው ዙሮ ለሀገራቸው የሄዱ ዜጎቻችን እንዳሉት ሁሉ ሁለተኛ ዙርም በዘጠነኛ ዙር ላይ ለሁለተኛ ዙር ምዝገባ ተካሂዶ እንደገና ወደ እዚህ ሀገር መንግስት ወደ ሊባኖስ መንግስት ጉዳያቸው እንድታይላቸው እና ፍቃድ እንዲሰጣቸው የገባበት ሁኔታ ነው ያለው። እዛ ምዝገባ ላይ ያልገቡ ግን እጅግ በጣም ብዙ ሰዎች አሉ። ምክንያቱም ምዝገባው ትኬታቸውን እና የኮሮና ቫይረስ ምርመራ መሸፈን እንዳለባቸው የሚገልጽ ስለሆነ ያንን ነገር መሸፈን ያልቻሉ ልጆች ምዝገባውን መሳተፍ ያልቻሉባቸው ሁኔታዎች ነው ያሉት። ምክንያቱም ስራ ሳይኖራቸው ለረዥም ጊዜ ተቀምጠዋሉ እንኳን እንደ ትኬታቸው ለቤት ኪራያቸው መክፈል ሳይችሉ ያሉ እጅግ በጣም ብዙ ልጆች ስላሉ ማለት ነው። በርካታ ኢትዮጵያን ስደተኞች በተለይ በአሁኑ ሰዓት ወደ ሀገራቸው ለመመለስ ፍላጎት እንዳላቸው ይሰማል። ወደ ሀገራቸው ለመመለስ ያገዳቸው ጉዳይ ምንድን ነው ብለን ከተወያየ በመጀመሪያ የጠቀስከው በአሰሪዎቻቸው በኩል ፈቃደኝነት ማጣት የሰሩበትን እንዲያገኙ ያገኙ ያለማድረግ ሁኔታ እንዳለ ነግርህናል። ይሄን ነገር በአገሪቱ ሕግና በአገሪቱ አስተዳደር መሰረት ለመቅረፍ ከባድ የሚሆኑ ለምንድን ነው? እሱ ጥያቄ ነው ለሁላችንም፣ ሁል ጊዜ የምንቆቅልሽ እየሆነብን ያለው እንግዲህ አንተ እንዳልከው እጅግ በጣም በከፍተኛ ሁኔታ ዜጎቻችን በአሰሪዎቻቸው ቤት ውስጥ ሆነው ደሞዛቸው ከስምንት ወር እስከ ሁለት ዓመት ሶስት ዓመት ስምንት ዓመት ድረስ ሁሉ ያልተከፈላቸው ሰዎች አሉ። እነዚህ ልጆች በግዞት ቤት ውስጥ ተቆለፈውባቸው ወደ ውጭ ወጥቶ ድምፃቸው ማሰማት ባለመቻላቸው ነው እንግዲህ እንደዚህ በባርነት እየተሰቃዩ ያሉት። ደሞዛቸው ያለመከፈሉ ብቻ ሳይሆን የዚህ ሀገር ቆዩባቸው ጊዜያቶች ሊኖራቸው የሚገባ የስራና የመኖሪያ ፈቃድ አሰሪዎቻቸው ስላላሰሩላቸው ልጆቹ መሄድ በሚፈልጉበት ሰዓት ወጥተው መሄድ የማይችሉባቸው ገደቦች ከፊታቸው አሉ ብደባዎች ሌሎች ሊሟሉላቸው የሚገባቸው ነገሮች ሳይሟሉላቸው ሁሉ ቀርተው ከሰዎች ጋር መገናኘት ሳይችሉ ቀርተው ቤት ውስጥ መቀመጣቸው ይሄ ግልጽ ነው፣ የአደባባይ ሚስጥር ነው። መንግስት፣ የዚህ ሀገር መንግስት ይሄንን ችግር እያወቀ በተደጋጋሚ በኮንትራት ስቤታችን የሚቀርቡ ክሶች አሉ። በተለያዩ ሀገር በቀል በሆኑ መንግስታዊ ባልሆኑ ሰብአዊ መብት ተከራካሪ ድርጅቶችን የሚቀርቡ የተለያዩ ክሶች አሉ። ይህንን በተመለከተ ነገር ግን አላውቅም እንግዲህ አንዱን መኮንን አንዱን ማጥለቅ ሳይሆን የዚህ ሀገር መንግስትም ቸልተኝነቱ እጅግ በጣም ከፍተኛ ነው። ዜጎቻችን በግልጽ በራሳቸው አንዳንድ ጊዜም ከቤት እየጠፉ በባልኮኒ በኩል በበረንዳ በኩል እየዘለሉ ህይወታቸውን የሚያጡበት አካላቸው የሚጎልበት እንደገና በበረብ ከፍታ ወጥተው አመልጠው ፖሊስ ጣቢያ ሄደው የሚያመለክቱበት ዋናው ምክንያት ይሄ ነው። ራሳቸውም ላይ አደጋ የሚያደርሱት በሌላም በኩል ደግሞ አሰሪዎቻቸው ላይ አደጋ የሚያደርሱበት ይሄ ጫና ስለመጣ ነው። የዚህ ሀገር መንግስት ለእነዚህ ልጆች መፍትሄ ስለማይሰጥ ነው። እንደወጉ ስልክ አለ። ይሄ ሆትላይን ተብሎ ስልክ የተለቀቀ በዛ ስልክ ላይ ብትደውል ግን የሚሰጠህ ምላሽ የለም፣ ወይም ስልኩም አይነሳም። እና ልጆቹ መፍትሄ ፍለጋ የዚህ ሀገር መንግስት ህግ አስፈጻሚ አካላት ጋር ሲሄዱ እንኳን ተመነጫጭቀው ተሰድበው ነው የሚሄዱት፣ ተባረው ነው የሚሄዱት። እና የዚህ ሀገር መንግስት ከልተኝነቱ ምናልባት የውጭ ሀገር ዜጎች ስለሆንን ወይም ደግሞ አላውቅም ከፊል ስርዓቱ ለአሰሪዎች ወይም ለዜጎቻቸው ከፍተኛውን የሆነ ስልጣን ስለሰጠ ዜጎቻቸውን ላለመጫን፣ ዜጎቻቸው ላይ ጫና ላለመፍጠር፣ አሁን ባለው ትኩሳት ላይ ሌላ ችግር ላለመፍጠር አስበውም ሊሆን ይችላል ብዬ ነው የማስበው እንጂ ዜጎቻችን ጥበታችን እንደ በፊቱ ማህበራዊ ድህረገጾችን እየጠቀመን በየጊዜ የሚመጡትን ነገሮች ስለማናወጣ እንጂ ችግሮቹ ሳይኖሩ ቀርቶ አይደለም። ትናንትና ከነበሩት አስር ችግሮች እጥፍ ሆነው ሀያ ችግሮች አሉን አሁን የተጻፈ የኮንትራት ህግ አለ። ያንን የኮንትራት ህግ መሬት ላይ አውርደው የማይሰሩበትን ምክንያት እንግዲህ አላቅም። እውነት ይሄ ነው ብዬ ልነግራችሁ። እንግዲህ የእናንተን ድርጅት ጨምሮ የተለያዩ ስደተኞችን ለመደገፍ እየሞከሩ ያሉ ተቋማት አሉ። ምን ያክል ለውጥ አምጥተዋል? ምን ያክልስ መሻሻሎች እያታዩ ነው? ለተሻለ ውጤት፣ እናንተ ለምትፈልጉት ውጤት ምን መደረግ አለበት? ምን አይነት ተግባራት መወሰድ አለባቸው ብላችሁ ውስጥ ታስባላችሁ? እዚህ ሀገር ላይ ያሉት ዜጎቻችን እጅግ በጣም በከፍተኛ ሁኔታ እየተበደሉ ነው። ያንን በደላቸውን ሊያካክስላቸው የሚችለው ነገር ወደ ሀገራቸው መሄዳቸው እና መሄዳቸው ብቻ ነው። ያንን ለማድረግ የተለያዩ ጋሬጣዎች አሉ ከፊታቸው። ቀደም እንደገለጽከው የተለያዩ ማህበራት ድርጅቶች አሉ ዜጎቻችን አንድ እዚህ ተቀምጠው የሚደገፉበትን የሚረዱበትን ሁኔታ እየፈጠሩ ያሉ ድርጅቶች አሉ። አንዳንዶቹ ደግሞ ወደ ሀገራቸው የሚሄዱባቸውን አጋጣሚዎች ሲያገኙ ምናልባት በገንዘብ እጦት ምክንያት እንዳይቀሩ በአሰሪዎቻቸው ተበድለው መጥተው በኮሚኒቲው መጠለያ በኮንስላንሰር ባለው ኮሚኒቲ መጠለያ ውስጥ ያሉትን ዜጎቻችን ደግሞ ምንም ገንዘብ ስላላቸው እነሱን ደግፈው ወደ ሀገራቸው እንዲገቡ እያደረጉ ያሉ ድርጅቶች አሉ። ልክ እንደኛም እኛም እንደ ማህበር እዚህ ሀገር እንዳለ ማህበር ዜጎቻችን እስካሉበት እዚህ እስካሉበት ጊዜ ድረስ ባለን አቅም በምንችለው አቅም የኑሯቸውን ሁኔታ ለማረጋጋት እየሞከርን ያለ ነው በምናገኛቸው ገንዘቦች ኮንትሪቢዩሽኖች በሙሉ ለነሱ ድጋፍ እያደረገ ትኬት ከመግዛት አንጻር እየተንቀሳቀሱ ያሉ ድርጅቶችም ግሩፖችም አሉ። ሰስቴናብል የሆነ ላይፍ እንዲኖራቸው እዚህ ሀገር ላይ ባሉበት ወቅት የምግብ ድጋፍና የቤት ኪራይ የገንዘብ ድጋፍ እያደረጉ ልክ እንደኛ ያሉ ሌሎችም ድርጅቶች አሉ እና ይሄ ነገር ሊቀረፍ ሊነሳ የሚችለው መንግስታችን ከዚህ ሀገር መንግስት ጋራ የሚያደርጋቸው ስምምነቶች ወይም ደግሞ ጊዜያዊ ስምምነቶች ሊሆኑ ይችላሉ። ዜጎቻችን ወደ ሀገራቸው መግባት አለባቸው። ያንን ለማድረግ ደግሞ ኢኮኖሚው የሀገራችን ኢኮኖሚ መንግስታችን ምናልባት ይሄን ሁሉ ዜጋ በነፃ ወደ ሀገሩ ማሳፈር የሚችልበት አቅ አይኖሩ ይችላል። ይህን ለማድረግም ከፍተኛ ቁጥር ያለው ማህበረሰብ ስለሆነ እዚህ ሀገር ያለው ወደ ሀገሩ ለመመለስ ከባድ ሊሆን ይችላል። መሰራት ካለበት ደውሉ እዚህ ያለውን ኢትዮጵያዊ ከመመገብ ባሻገር አሁን እየተሰራ ባለው የአሰራር ሂደት ሀይላቸውን ጨምረው የዚህ ሀገር መንግስትም የሚሰጠውን የፍቃድ ወይም ደግሞ ስማቸውን ተመዝግበው በቆንስላ በኩል ወደዚህ ሀገር ውጭ ጉዳይ ሚኒስትር የሚላኩትን ስሞች ከና ጉዳያቸውን ከማየት አንጻር እንደ ድሮ ክስ አለባቸው፣ የወንጀል ክስ አለባቸው፣ ፍርድ ጉዳይ አለባቸው፣ የሚለውትን ነገሮች አስቀርተውላቸው እነዚህ ጊዜ ወደ ሀገራቸው የሚሄዱበት ሁኔታ ቢፈጠር መልካም ነው ነው። አቶ ሳሙኤል እናመሰግናለን። የኢትዮጵያ መንግስት ተወካዮች ያላቸውን ሀሳብ እንዲያጋሩን ወደ ቤይሩት ቆንሲል ስልክ በተደጋጋሚ ደውለን ሊነሳልን አልቻለም። በቀጣይ ዘገባዎች ለማካተት እንሞክራለን። ኢትዮጵያ ትምህርት ቤቶችን ለመክፈት በዝግጅት ላይ ናት። ይህንን ውሳኔ በተመለከተ ወላጆች ደግሞ የተለያየ አስተያየት አላቸው። የአዲስ አበባ ዘጋቢያችን ጸሐይ ዳምጠው ያናገረቻቸውን ወላጆች ሀሳብ ሰምተን እንመለስ። ስሜ ገላኒ አበራ ይባላል። አው የሚማር ልጅ አለኝ ኬጂ ዋን ነው አምና ሲማር የነበረው ያው አንድ ሴምስቴር ተምረው ነው በመሀል የተቋረጠው ትምህርት መሀል ላይ ሲቋረጥ በእርግጥ ልጆቹ ወደኋላ ተመልሰዋል ትምህርት መቆሙ ምንም ጥርጥር የለውም ይጎዳል አሁን ግን ልጅሽን ወደ ትምህርት ቤት ትልክዋለሽ ወይ ላልሽው አልክም የማልክበት ምክንያት ምንድን ነው በሽታው አልጠፋም መጀመሪያ የተዘጋው በሽታው ልጆቹን ሊጎዳቸው ይችላል በሚል ምክንያት ነው በሽታው አልጠፋም በዜናም እየሰማን እንዳለ ነው አካባቢያችንም ላይ እያየን እንዳለን። እኔ እንዳውም በአጋጣሚ ማቃቸው ብዙ ሰዎች በበሽታው ተይዘዋልና፣ በሽታው አልጠፋም። በሽታው ባልጠፋበት ሁኔታ ልጄን ስልከው ሊይዘውም ላይይዘውም ስለሚችል ፍርሃት ስላለኝ አልክም ልጄን ወደ ትምህርት ቤት። ምክንያቱም በበሽታው ተይዞ ከሚሞትብኝ ሳይማር ቢቀር መርጣለሁ እኔ እንደ እናት ማለት ነው። ስለዚህ አልከውም ነው መልስ። ተጠንቅቀሽም የምትጠበቂበት አይደለም እያየን እየሰማን ነው። ህጻናት ደግሞ የፈለገ ብትጠነቀቂም የሆነ ነገር ከመነካካት ከነካኩ በኋላ አፋቸውን፣ ዓይናቸውን፣ አፍንጫቸውን ከመነካካት አይቆጠቡም። ታጠቡ ብትያቸው አይታጠቡም። የኔ ልጅ ገና አምስት ዓመት ያልሞላው ልጅ ነው እና ብትነግሪውም ይሄንን የነገርሽውን ነገር በደንብ ተገንዝቦ ራሱን መጠበቅ ስለማይችል አላምንም፣ በዛ አላምንም፣ አልልክም። ዮሐንስ ዳባ እባላለሁ፣ የአዲስ አበባ ከተማ ነዋሪ ነኝ። የአስረኛ ና የአምስተኛ ክፍል ልጆች አሉኝ። እንግዲህ ያው በመንግስት መመሪያ መሰረት ተለቅ ተለቅ ያሉትን እናስገባለን ብለን ነው የምናስበው። ምናልባት ልጆቼ የሚባሉትን የመስማት እድሜ ላይ እና ባህሪያቸውን ለዛ ስለሚጋብዝ ሁለቱን አስገባለሁ ብዬ ነው የማስበው። ሌሎኛዎቹ ግን ትንሽ ትንንሾች ስለሆኑ ኬጂ እና አንደኛ ክፍል ስለሆኑ ለጊዜው ወይ ቤት ማቆየት ነው ወይ አስመዝግቦ መቆየት ነው። ምን አይነት እርምጃ ነው የሚወሰደው? ጥንቃቄው ምን ያህል ነው? ያዋጣል ወይ? የመምህራን ቁጥር ያስፈልጋል፣ የሚያስተናግዳቸው ሰው ያስፈልጋል። ለየወንበራቸው ያለው ንጽህና ምን አይነት ነው? ሽፍቱ ሲያሳምናል ወይ? ቢያንስ መንግስት ከሚጀምረው አንድ ወር ዘግቼ ነው የማስገባው። ትናንሾቹ ልጆች እኔ ማመን አለብኝ መቶ ፐርሰንት። ስሜ ማርሻ ዘላለም ይባላል። እኔ እንግዲህ ሶስተኛ አመት ወይም ኬጂ ስሪ የምትማር ጻል ልጅ ነው ያለ ልጄ፣ እንድትማር እፈልጋለሁ ወደ ኋላ ባትቀረብኝ ደስ ይለኛል። ነገር ግን አሁን ያለንበት ሁኔታ የበሽታ ሁኔታ መባባስ እንደ ወላጅ በጣም ያሰጋኛል። ግን በአጋጣሚ ሆኖ ልጄን ወደ ትምህርት ቤት ልልክ ያሰብኩት ከኔ ጋር ስለምትሆን በስራ ምክንያት እኔም ጋር ተጠንቅቄ አልችለውም። ሙሉ ለሙሉ አላድናትም። እዛም ግን እንጠናቀቃለን። እንደ ወላጅ ስናወራቸው እንጠናቀቃለን፣ እናራርቃቸዋለን የሚባል ነገር አለ። በሱ ተማሚ ሳይሆን ያው እግዚአብሔር እንዳረጋትሁን በሚል አምኜ ነው እንጂ ትምህርት ቤት መላኩ ብዙ አሳማኝ አይደለም። ግን ምርጫ ስለሌለኝ ይለፋታለ ስኔ ከሌሌ ይባላል አለው የምኖረው እዚሁ አዲስ አበባ አካባቢ ነው። ተማሪዎች ኮሮና ከጀመረ ወዲህ ወይ ኮሮና አለምን ከወረረ ወዲህ ወደ ቤት ገብተው ማስቻላቸው ነው ቤት ውስጥ እያሳለፉ ያሉት መንግስት ደግሞ በሚቀጥለው ወርም ይሁን በምንም ጊዜ ይሁን ትምህርት ይከፈታል እያለ ነው። ስለዚህ መላክ አይቀርም ተማሪዎች ወደ ትምህርት ቤት። ምክንያቱም ልጆቹ በጣም አስለቺ የሆነ ሕይወት እያሳለፉ ነው ያሉት ቤት ውስጥ ጓደኞቻቸውን አያገኙም፣ እንደፈለጉ ማንበብ አይችሉም። ያለ ጊዜያቸው ነው ወደ ቤት የተመለሱት እና ከትምህርት ቤት ማስቀረት አልችልም። ግን በጣም ደግሞ አሳሳቢ የሆነ ጉዳይ አለ። ትምህርት ቤት ሄደው ቁንት የሚባለውን ነገር ከኮሮና ለመጠበቅ የሚያስፈልጉ ነገሮችን ቀድመ ጥንቃቄዎችን ያደርጋሉ ልጆች ካልሽ ማድረግ አይችሉም። ሀሳባቸውን ያጋሩንን ወላጆች እንዲሁም ዘጋቢያችንን ፀሐይ ዳምጦ እናመሰግናለን። ወደ ቀጣዩ ዘገባ እናምራ። ቲክቶክ የተሰኘው አጫጭር ተንቀሳቃሽ ምስሎች የሚሰራጩበት አዲሱ መተግበሪያ በአጭር ጊዜ ውስጥ የበርካታ ኢትዮጵያንን ቀልብ የሳበ ቴክኖሎጂ ሆኗል። በቻይና የሚገኝ ቴክኖሎጂ ኩባንያ የፈጠራ ውጤት የሆነው ይህ መተግበሪያ በተለይ በወጣቶችና ሕፃናት ዘንድ ፈጣን ተቀባይነት ያገኘ ሲሆን ከታዋቂ ተዋናያን በተጨማሪ ከዚህ በፊት በማህበራዊ ሚዲያ ተሳትፎ ያልነበራቸው ወጣቶች አዳዲስ የፈጠራ ክህሎታቸውን የሚያጋሩበት እድል እንዲፈጠረላቸው ይናገራሉ። ስመኝሽ የቆየ ቲክቶክ በኢትዮጵያ ውስጥ እያገኘ ያለውን ተቀባይነትና ወጣቶች በምን መልኩ እየተጠቀሙበት እንደሆነ የሚዳስስ ዘገባ አሰናድታለች። ቀጥሎ ይሰማል። ቲክቶክ የተሰኘው መተግበሪያ በዓለም ዙሪያ ጥቅም ላይ ከዋለ አራት ዓመታትን አስቆጠረ። በዚህ በአጭር ጊዜ ውስጥ በአዝናኝነቱ በብዙ ወጣቶች ዘንድ ተመራጭ የማህበረሰብ ሚዲያ መሆን የቻለው ቲክቶክ እስካሁን ከ800 ሚሊዮን በላይ ተጠቃሚዎችን ማፍራት ችሏል። ይህ ወጣቶች የሚያዘወትሩት መተግበሪያ ኢትዮጵያ ውስጥም ከፍተኛ ተቀባይነት እያገኘ ይገኛል። በተለይ በኮሮና ወረርሽኝ ምክንያት ትምህርት ቤቶች ተዘግተው ህጻናትና ልጆች እቤት በዋሉበት ወቅት የቲክቶክ ተጠቃሚዎች ቁጥር መጨመሩ ይነገራል። በተንቀሳቃሽ ምስሎቹ ላይ ከሚሰሙት ድምጾች ጋር የአፋቸውን እንቅስቃሴ አመሳስለው በመናገር አስመስለው በመተወንና የዳንስ ስልቶችን በመከተል በቲክቶክ በሚለቋቸው ቪዲዮዎች በአጭር ጊዜ ውስጥ ቀልብ ውስጥ ከገቡ ወጣቶች መሀል ደግሞ ሀያት ናስርና የትና የታዬ በቅድሚያ ተጠቃሽ ናቸው። ብዙ ህዝብ በኮንሰርት አዎ ከሱ ሰው የጋራ ቅድስ ጎርጊስ ፈረሰኛው ጎርጊስ ከሱ ጋር መስራት ትፈልጋል ደግሞ እንደምንመጣጠን እርግጥ ነ በወሊሶ ተወልዳ ያደገችው የ ሶስት አመቷ ወጣት ሀያት ናስር ቲክቶክን በተቀላቀለች በስምንቱ ር ጊዜ ውስጥ ከ አራት ሺህ በላይ ተከታዮችን ማፍራት ትችላለች። በሐዋሳ ዩኒቨርሲቲ የሶስተኛ ዓመት የኮምፒውተር ሳይንስ ተማሪ የሆነችው ሀያት ቤተሰቦቿ በገዙላት ስልክ እንደ ቀልድ መጫን የጀመረቻቸው ቪዲዮዎች በአጭር ጊዜ ውስጥ ተቀባይነት እንዳገኙላት ትናገራለች። አንድ መቶ ሰላሳ ሁለት ሺ ምናምን ዳስ ያለው ወጣቶች ናቸው ግን አብዛኞቹ፣ በጣም በኔ እድሜ ያሉት ወጣቶች ናቸው ሆኖ የሚያደርጉኝ በጣም በቃ ከምነግር በላይ በጣም ደስ ደስ የሚል ፍቅር የሚያፊት ኮመንት ነው የሚጽፉልኝ። በረና በጣም ነው የሚያበረታቱኝ እጅግ በጣም ከምነግርሽ በላይ እና በቃ በጣም ደስ የሚልና የሚያበረታታ ኮመንት ነው የሚሰጡኝ። ከልጅነቷ ጀምሮ ደራሲ ደራሲና የፊልም ዳይሬክተር የመሆን ህልም የነበራት ሀያት ከዚህ ቀደም ምንም አይነት የትወና ልምድ ሳይኖራት አስመስላ በመጫወት በቲክቶክ በምትለቃቸው ቪዲዮዎች ያሳየችው የትወና ብቃት ብዙ አስተያየት ሰጪዎችን አስደምሟል። ሀያት ግን አዳዲስ ክህሎቶችን በቲክቶክ ይዤ የመጣሁት እኔ ብቻ አይደለሁም ስትል በርካታ ወጣቶችና ታዳጊዎች ቲክቶክን እየተጠቀሙበት እንደሆነ ትገልጻለች። በቀላሉ ቪዲዮዎችን በቀላሉ ነው የምታዩ። ቀላል ነው ለመስራት ምናምን፣ ድምፁ እዛ ላይ ስለሆነ በደንብ አይተብም። ቀላል ነው እና ደስ የሚል ስለሆነ ይመስለኛል። በጣም በጣም ብቃት ያላቸው በጣም እየመጡ ነው ያሉት በጣም ማለት ነው ከምንግች በላይ እና እንደ መደበሪያም እንደ መዝናኛም እንደ ማስተማሪያም በጣም ይጠቅሟል ስልሽ ሁሉም ሰው እቤት ስለሚሆኑ በተለይ ደግሞ ተማሪዎች ምናምን እቤት ስለሚሆኑ ለነሱ በጣም እና ጊዜ ማሳ ልክ እንደ ሀያት በቲክቶክ ላይ በምትለቃቸው ቪዲዮዎች ከመቶ ሰላሳ ሺህ በላይ ተከታዮችን በአጭር ጊዜ ያፈራችው ደግሞ ሌላዋ የ የሀያ ሶስት አመት ወጣት የትናየት ታየ ናት። በአዲስ አበባ ዩኒቨርሲቲ የኮንስትራክሽን ቴክኖሎጂ ማኔጅመንት የአምስተኛ ዓመት ተመራቂ ተማሪ የሆነችው የትናየት በኮሮና ምክንያት እቤት ውስጥ በመዋሏ ለጊዜ ማሳለፊያ ብላ መስራት የጀመረቻቸው የአንድ ደቂቃ ቪዲዮዎች ዛሬ ተጽዕኖ ፈጣሪ እንድሆን አድርገውኛል ትላለች። አሁን መቶ ሰላሳ ሺህ ፎሎር ነው ያለኝ። የእድሜ ክልላቸው አስራ ስምንት እስከ ሀያዎቹ መጨረሻ የሚሆኑት ይበዛሉ። ከዚ መሚያሱ ሊኖሩ ይችላሉ፣ ግን ይሄ ወጣት የሚባለው ኤጅ ግሩፕ ይበዛል። ቪዲዮዎቹ ኢንተርቴንመንት ላይ ነው ያተኩሩት መጀመሪያም ጥሩ ፊድባክ የሚያገኘው በሱ ስለነበር ማለት ነው። ግን አሁን በጣም ብዙ ፎሎወር ሲኖረኝ ኢንፍሉዌንሰርም ስለሆንኩኝ አሁን ሌሎች ቪዲዮዎችንም አካትት ጀምሬያለሁ ሞር ስለ ኢትዮጵያ ምናምን ለክዘፈኖች ሊሆኑ ይችላሉ፣ ብታይ ኢትዮጵያን በሆነ መልኩ የሚያሳይ ቪዲዮ ማለት ነው። ይህን የሚያክልም ግሩፕ መድረስ ከቻልኩኝ ከኢንተርቴንመንቱም ውጭ ይሄንን ማድረግ አለብኝ ዘ ስላሰብኩ ቪዲዮች ሙሉ ለሙሉ ኢንተርቴንመንት አይደሉም። አሁን አሁን ባለንበት ትውልድ የማህበረሰብ ሚዲያዎች መረጃን በቀላሉ ለሕዝብ በማድረስ ረገድ ያላቸው ሚና ቁልፍ ሆኖ ሳለ የጥላቻ ንግግሮችና የተዛቡ መረጃዎች የሚሰራጩበት ዋና መንገድ ሆነውም ጥፋትን አስከትለዋል። በቲክቶክ አዝናኝ ቀልዶችን ከመልቀቅ ባለፈ ለህብረተሰቡ ጠቃሚ ትምህርቶችን የሚያስተላልፉ ቪዲዮዎችን መስራት የጀመረችው የትናየትም በብዙ ሰዎች ዘንድ የሚታየው የማህበራዊ ሚዲያ አጠቃቀም ጉድለት ያሳስባታል። ኢትዮጵያ ውስጥ በጣም ብዙ ሶሻል ሚዲያ ተጠቃሚ ያለ፣ ግን አጠቃቀሙን የሚያቀው ሰው በጣም ጥቂቱ ነው። በጣም ሶሻል ሚዲያ አንድ ቴክኖሎጂ ነው። የቴክኖሎጂ ተጠቃሚ ሊሆን ጥሩ ነው፣ ግን አጠቃቀሙን አለማወቅ ደግሞ በጣም ብዙ ነገር ነው የሚያበላሸው። ወጣቱ በጣም ትልቅ ሬስፖንሲቢሊቲ ያለበት እንደ አንድ ግለሰብ ነው መወሰን ያለበት። ይህን ፖስት ሳደርግ ሁሉንም ሰው ላያስደስት ወይም ላያዝናና ይችላል፣ ግን የትኛውንም አካል የማይጎዳ መሆን አለበት። የትኛውንም አካል ሊያስከፋ የሚችል ነገር መሆን የለበትም። የራሳችንን አመለካከትና ኦፒኒየን ሼር ማድረግ ትክክል ነው፣ ተገቢ ነው። ሶሻል ሚዲያም የተፈጠረው ለዛ ነው። ግን በተቻለ መጠን በተለይ ደግሞ ኢትዮጵያ ውስጥ እንዳለ ሀገር ስንኖር ነገሮች ሁሉ ሴንስቲቭ በሆኑበት ጊዜ በጣም ጥንቃቄ ማድረግ አለብን፣ ፖስት ለምናደርገው ነገር። ቲክቶክ ላይ በርካታ አድናቂዎችንና ተከታዮችን ከማፍራት ባሻገር የትና የትና ሀያት ገንዘብም እያገኙበት ነው። የተለያዩ መተግበሪያ ባለቤቶች ባለቤቶችና አምራቾች ወጣቶቹን ማስታወቂያ በማሰራት ይከፍሏቸዋል። የገቢ ምንጭ መሆኑ የበለጠ እንድሰራ አበረታታኛል የምትለው ሀያት በኮሮና ምክንያት የተዘጋው ትምህርት ቤት ቢከፈት እንኳን ከትምህርቴ ጎን ለጎን እቀጥለዋለሁ ትላለች። ቤተሰቦቼ በጣም የሚደጋሾች ናቸው። ሁሉም እንዳለ ጓደኞቼ፣ ቤተሰቦቼ፣ አያቴ ቅምር ሳትቀር በጣም ነው የምትደግፈኝ። አላቋርጠው አላቋርጠው እንደምንም እንደምን ሰዓት እየሰጠሁት አካሂደዋለሁ ብዬ አስተዋለሁ። ልክ እንደ ሀያትና የትና የት ያሉ በአለም ዙሪያ ያሉ ወጣቶች በብዛት እየተጠቀሙት የሚገኘው ቲክቶክ እንደ አሜሪካ ባሉ ሀገራት የደህንነት ስጋት ጥያቄ ይነሳበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መተግበሪያው ከአሜሪካውያን ተጠቃሚዎች መረጃ እየሰበሰበ ለቻይና መንግስት ይሰጣል በሚል አግደውት የነበረ ቢሆንም ከቻይናው ኩባንያ ጋር በተደረገ ድርድር የአሜሪካ ኩባንያዎች ድርሻ እንዲኖራቸውና በመረጃ አጠባበቅ ላይ ስምምነት ላይ በመደረሱ ቲክቶክ በአሜሪካ ለሚገኙ ከ80 ሚሊዮን በላይ ለሚሆኑ ተጠቃሚዎችና በአለም ዙሪያ ላሉ ሌሎች ወጣቶች አገልግሎት መስጠቱን ይቀጥላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። I get. ድረስ አብራችሁን ስለሆናችሁ እናመሰግናለን ሀብታሙ ስዩም በመስተንግዶ ኤልያስ አስማረ ደግሞ በድምፅ ቅንብሩ አብረናችሁ ቆይተናል ትዝታ በላቸው የመርሃ ግብሩ አርታዒ ናት መልካም ምሽት ይሁንላችሁ የነገ የነገሰው ይበላል